በኢትዮጵያ ለተከሰቱ ችግሮችና ውስብስብ ጉዳዮች መፍትሄ ለመስጠት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘው ዘመቻ የባህልና ቱሪዝም ሰራተኞች ዛሬ አሳሰቡ። ጉዳዩ የሀገር ሕልውና ነው ሲሉ በስነ ስርዓቱ የተገኙት ሚኒስትሯ የተናገሩትን ጠቅሶ መለስካቸው አመሃ ተከታዩን አድርሶናል። ይህ የዜጎች ዲፕሎማሲያዊ ዘመቻ መርሃ ግብር የተካሄደው በብሔራዊ ትያትር አደራጅ ሲሆን ወደ ዋይት ሀውስ ሊላኩ ከተዘጋጁት ሰባት አይነት ደብዳቤዎች በአንዱ ኢትዮጵያ ከገባችበት ፖለቲካዊና ዲፕሎማሲያዊ ቀውስ ወጥታ ዲሞክራሲያዊ ፖለቲካ ስርዓት ለመገንባት የዩናይትድ ስቴትስ በብርቱ ተደግፋት ዘንድ ጊዜ የፈተነው የሁለቱ ሀገሮች ግንኙነት ግድ እንደሚል ያስገነዝባል። ደብዳቤው አክሎም ዛሬ በሀገሪቱ የተከሰቱት ጉዳዮች በእጅጉ የተወሳሰቡና አንድምታቸውም ሰፊ ስለሆነ ችግሮቹን ለመፍታት በሚደረገው ጥረት ዩናይትድ ስቴትስ ከፍተኛ ጥንቃቄ እንድታደርግ ሲል በጽኑ ያሳስባል። የባህል ሚኒስቴር የሥራ መሪዎችና ጠቅላላ ሠራተኞች በዚህ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግሥት በተሰኘ ዘመቻ መርሃ ግብር ላይ ሚኒስትሯ ዶክተር ሂሩት ካሳው ባደረጉት አጭር ንግግር በአሁኑ ወቅት እየተካሄደ ነው ባሉት ጦርነት የዚህን ዘመቻ ስፍራና ልዩ አስተዋጽኦ ምን እንደሆነ አመላክተዋል። ጦርነት በግንባር ላይ ብቻ ሳይሆን ጦርነቱ ከቢሮ እስከ ግንባር ድረስ ነው የሚካሄደው። ከቢሮ ሲባል እንግዲህ የቢሮ ስራችንን የሀገራችንን ዋናውን የልማት ስራ ዋናውን መሰረታዊ ስራዎች እየሰራን ቢሮችን ውስጥ ሆነን ደግሞ በዓለም ላይ የዲፕሎማሲውን ስራ የፕሮፓጋንዳውን ስራ እንዲሁም ደግሞ የደጀንነትን ስራ መስራት ይጠበቅብናል። ልላኩ ከተዘጋጁት ደብዳቤዎች መገንዘብ እንደሚቻለው ህወሀት በተለያዩ መገናኛ ብዙሃን ዘዴዎች በነዛው ፕሮፓጋንዳ የምዕራቡን ዓለምና መሪዎቹን አሳስተዋል የሚል ይመስላል። በዚህ ዘመቻ አማካይነትም ይህን የተዛባ አመለካከትና ግንዛቤ ሐቅን መሠረት ባደረገ ትርክት ነባራዊውን ሁኔታ ለማስገንዘብ የታቀደም እንደሆነ ከአዘጋጆቹ ተነግሯል። ሚኒስትር ሂሩት ካሳው በበኩላቸውም ይህን የህወሀት ሀገር የማፍረስ ዘመቻ ያሉትን ኢትዮጵያ ከአንድ መቶ ሃያ አምስት ዓመታት በፊት ከኢጣሊያ ቅኝ ገዢዎች ካደረገችው ትግል ጋር አያይዘውታል። ይሄ ዘመቻ የሀገራችን ሉዓላዊነት ብቻ ሳይሆን የሀገራችን የህልውና ጉዳይ ነው። ህልውና እንግዲህ በጣም ከባድ ይመስለኛል። ሀገርን ብዙ ሀገራትን ሲያፈርሱ አይተናልና ማለት ነው። ለእኛ አዲስ አይደለም ሲፈርስ ስላየን። ለእኛ አዲስነቱ እኛ ተደፍረን ስለማናቅ እንዴት የሚለው ጥያቄ ነው። ይህ ደግሞ አዲስ ባይሆንም ከመቶ ዓመት በኋላ ታሪክ ራሱን ደግሞ የመጣበትን ጊዜ ነው እያየን ያለ ነው። ከዚህ በኋላም በመርሃ ግብሩ የተሳተፉ ሠራተኞች ደብዳቤዎቹን በየስማቸውና አድራሻቸው ፈርመው በነጭ ፖስታ በመክተት ሊላኩ ዝግጁ ተደርገዋል። ይህ ንቅናቄ ቀደም ሲል በኢትዮጵያውያን ወጣቶች አምስት ሚሊዮን የሚሆኑ ዜጎችን በማስፈረም ለፕሬዚዳንት ባይደን ለመላክ የጀመሩት እንደነበረ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ